የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ጊዜ ህወሀት ለትግራይ ህዝብ የክተት ጥሪ አቅርበዋል። ከማንኛውም ጊዜ በላይ የእያንዳንዱ ትግራዋይ ተሳትፎ የሚጠይቅ የህልውና ፈተና ገጥሞናል ያለው የትግራይ ክልል መንግስት ማዕከላዊ ኮማንድ በተባለ አካል የወጣ መግለጫ የጠላቶቻችን ያላቸውን ህልም ለአንዴና ለመጨረሻ ጊዜ ለማምከን እያደረግን ባለነው ጦርነት ሙሉ በሙሉ እንድትከት ሲል ነው ጥሪውን ያቀረበው። ከኢትዮጵያ መንግስት በኩል እስካሁን የቀረበ ተመሳሳይ የክተት ጥሪ የለም ለህወሓት ክስ ምላሽ ከመስጠት የተቆጠበው የኢትዮጵያ መንግስት ህወሓት ህዝባዊ ማዕበል የጦርነት ስልትን እንደሚከተል በመግለጽ በተደጋጋሚ መወንጀሉም ይታወሳል። ለጦርነት ዳግም መቀስቀስም ሁለቱም ወገኖች ጣታቸውን መቀሳሰራቸውን ቀጥለዋል። የዩናይት ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር መሰረታዊ አገልግሎቶች እንደገና ካልተጀመሩ ወደ ጦርነት ለመግባት እየተዘጋጁ እንደነበር የትግራይ ባለስልጣናት በጣም ግልጽ አድርገው እንደነበር አስታውሰዋል። ይህንም መነሻ ያደረጉ የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል መስቀል የዩናይት ስቴትስ ልዑክ ህወሓት ጦርነት ለመክፈት ማሰቡን ያውቁ እንደነበር ዘግይተው አምነዋል በማለት ይህ ደግሞ የተለያዩ ጥያቄዎችን እንደሚያስከትል ተናግረዋል። ልዩ ልዑክ ሃመር በበኩላቸው የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ አገራቸውን እንደምታውቅ በመግለጽም አውግዘዋል። በሀገራቸው ላይ የሚሰነዘሩ ውንጀላዎችን በድጋሚ ያጣጣሉት የኤርትራ ማስታወቂያ ሚኒስትር ግን ዩናይትድ ስቴትስና ምዕራባዊያን ህወሀትን በተመለከተ ይዘውታል ያሉትን አቋም በጽኑ አውግዘዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያ ኮሚሽን ያወጣው ሪፖርት የኢትዮጵያ መንግስት አጣጥሎታል። ለዚህ ሁሉ ዝርዝር ኬኔዳ አባተ። የትግራይ ክልል መንግስት ማዕከላዊ ኮማንድ የተባለው አካል ትናንት ምሽት ላይ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ እንዲሁም የኤርትራ ሰራዊት በተለያዩ ግንባሮች ሰፊ ጥቃት ጀምረዋል በማለት ከሷል። የትናንቱ መጠነ ሰፊ ጥቃት የተጀመረው መግለጫው በትግራይና በኢትዮጵያ መካከል በመካሄድ ላይ እንደሚገኝ የጠቀሰው ጦርነት በሰላም እንዲፈታ የክልሉ መንግስት ከዓለም አቀፍ ማህበረሰብ የቀረበውን ጥሪ ተቀብሎ ምላሽ በሚጠባበቅበት ጊዜ እንደሆነ አመልክቷል። ህወሓት በዚሁ መግለጫው ለትግራይ ህዝብ በሚል ባስተላለፈው መልእክት በአሁኑ ወቅት ከማንኛውም ጊዜ በላይ የእያንዳንዱን ትግራዋይ ተሳትፎ የሚጠይቅ የህልውና ፈተና ገጥሞናል ብሏል። በመሆኑም የጠላቶቻችንን ህልም ለአንዴና ለመጨረሻ ጊዜ ለማምከን እያደረግን ባለው ጦርነት ሙሉ በሙሉ እንድትከቱ ሲል ለክልሉ ህዝብ ጥሪ አቅርቧል። በኢትዮጵያ ፌዴራል መንግስት በኩል ግን ተመሳሳይ ህዝባዊ የክተት ጥሪ አልቀረበም። ህወሓት በትግራይ ክልል ላይ መጠነ ሰፊ ጥቃት ተከፍቷል በሚል ስለሰነዘረው ውንጀላ እስካሁን ከኢትዮጵያ ከኤርትራ ወይም ከሌላ ወገን ማረጋገጥ አልተቻለም። ህወሓት ህዝባዊ ማዕበል የጦርነት ስልትን እንደሚጠቀም ከዚህ ቀደም በተደጋጋሚ የከሰሰው የኢትዮጵያ መንግስት አሁን እየተካሄደ ያለው ጦርነት ስለሚገኝበት ሁኔታ መረጃ ከመስጠት እንደተቆጠበ ቀጥሏል። ከአምስት ወራት በላይ የዘለቀውን የተናጥል የተኩስ አቁም ስምምነት ወደ ጎን በመተው ጦርነቱን ጀምሯል በሚል ሁለቱ አካላት እርስ በርስ ይወነጃጀላሉ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ትናንት በበይነመረብ ለጋዜጠኞች መግለጫ በሰጡበት ወቅት የሰሜን ኢትዮጵያው ጦርነት ዳግም የተቀሰቀሰው በምን ምክንያት እንደሆነ ተጠይቀው በቅርቡ በመቀሌ ያደረጉትን ጉብኝት በመጥቀስ ምላሽ ሰጥተዋል። along with some other uh, colleagues on August 2nd, the Tigrayan uh, authorities were very clear that they uh, were. ሐምሌ 26 ከሌሎች ባልደረቦች ጋር በመሆን መቀሌን ስጎበኝ የትግራይ ባለሥልጣናት የትግራይ ህዝብ ክፉኛ እንዲሰቃይ ምክንያት ሆኗል ብለው ያቀረቡት የአገልግሎት ጉዳይ ወደ ነበረበት ካልተመለሰ ሊፈጠር ለሚችል ጦርነት እየተዘጋጁ እንደሆነ በጣም ግልጽ አድርገው ነበር የትግራይ ብቻ ሳይሆን የአፋርና የአማራ ህዝቦችም አገልግሎት አያገኙም እናም ይህ መስተካከል ወደሚገባው አንኳር ጉዳይ የሚሄድ ነው። ከኢትዮጵያ መንግሥት የማደንቀው ነገር ለመላው ኢትዮጵያውያን አገልግሎቶችን ለማቅረብ ጥረት የማድረግ ኃላፊነት እንዳለባቸው ይገነዘባሉ። ይህንን ለማድረግ ግን አስቻይ ሁኔታ ይፈልጋሉ። ምቹ የሆነ የደህንነት ሁኔታ ያስፈልጋል እና ወደዚህ ለመድረስ በጣም ጥሩ መንገድ አገልግሎቶቹን እንዴት ወደ ነበሩበት መመለስ እንዳለባቸው መንገዶቹን ማፈላለግ እንዲቻል በቅድሚያ ጦርነት ለማቆም መስማማት ነው። ይህም በአጭር ጊዜ ውስጥ መከናወን አለበት። እያበረታታን ያለነውም ይህንኑ ነው ነው ያሉት። ይህንን የልዩ ልዑኩን ንግግር መነሻ ያደረጉት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የዩናይትድ ስቴትስ ልዩ ልዑክ ህወሀት ጦርነት ለመክፈት ማሰቡን ያውቁ እንደነበር ዘግይተው አምነዋል በማለት ይህ ደግሞ የተለያዩ ጥያቄዎችን እንደሚያስከትል ገልጸዋል። ሁኔታው ዩናይትድ ስቴትስና የአውሮፓ ህብረት ጥፋቱን በህወሀት ተጠቂዎች ላይ የሚያሳብቡበትን የተሳሳተ ፖሊሲም ያጋለጠ ነው ብለዋል። ሚኒስትሩ ልዩ ልዑኩ ማይክ ሐመርና አብረ ዋቸው ወደ መቀሌ ተጉዘው የነበሩ አካላት ከመቀሌ ሲመለሱ በትግራይ ክልል መሰረታዊ አገልግሎቶች ወደ ነበሩበት እንዲመለሱና አገልግሎቶቹን ለመሽየው መንግስት የደህንነት ዋስትና እንዲሰጥ የሚገልጽ ደብዳቤ ከህወሀት ለፌዴራሉ መንግስት ይዘው መመለሳቸው ይታወሳል። የኢትዮጵያ መንግስት በወቅቱ በሰጠው ምላሽ ወደ ክልሉ ያቀኑት የተለያዩ ሀገራት ልዑካንና አምባሳደሮች ህወሀት ወደ ሰላም ድርድር እንዲመጣ ግፊት ከማድረግ ይልቅ ቅድመ ሁኔታ ይዘው ተመልሰዋል በማለት በድርጊታቸው ማዘኑን ገልጾ ነበር ነበር። መንግስት ያለምንም ቅድመ ሁኔታ የሰላም ንግግሮችን በመጀመር አገልግሎቶቹን ወደ ነበሩበት ለመመለስ የሚያስችል ምቹ ሁኔታ መፍጠር እንደሚያስፈልግም አቋሙን በተደጋጋሚ ሲያሳውቅ ቆይቷል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በወቅቱ ልዑካኑና አምባሳደሮቹ ከመቀሌ ይዘው በተመለሱት ደብዳቤ ማዘናቸውን በመግለጽ በትዊተራቸው ባሰፈሩት ጽሁፍ በህወሓትና በመንግስት መካከል ለሚደረግ የሰላም ንግግር የአፍሪካ ህብረት ብቸኛው መንገድ እንደሆነ ጠቅሰው ነበር። የኢትዮጵያ መንግስት የጦርነቱን ቀስቃሽ አካል አላወገዘም ሲል ዓለም አቀፉን ማህበረሰብ ሲተች ቆይቷል። ህወሀትም በበኩሉ ጦርነቱን የቀሰቀሰው የኢትዮጵያ መንግስት እንደሆነ በተደጋጋሚ መግለጹ አይዘነጋም። ኤርትራ ወደ ግጭቱ መግባቷንና በትግራይ ክልል ላይ መጠነ ሰፊ ጥቃት መክፈቷንም ህወሀት ገልጿል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ አመርም የኤርትራ ወታደሮች ወደ ኢትዮጵያ ትግራይ ክልል እንደገቡ ሀገራቸው እንደምታውቅ ገልጸው ይህንንም አውግዘዋል ይህ በጣም አሳሳቢ እንደሆነና መቆም እንዳለበት ከአስመራ ጋር በቀጥታ መነጋገር የሚችሉ አካላት እንዲያሳውቁ እናበረታታለን ሲሉም አክለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ ልዩ ልዑኩ በኤርትራ ላይ ያልተገባ ንግግር አድርገዋል በማለት ተችተዋል። ማይክ አመር በኢትዮጵያ ያደረጉትን ጉብኝት እንዲሁም ከጉብኝታቸው በኋላ የሰጡትን ማብራሪያ በተመለከተ ከኢትዮጵያ መንግስትና ከህወሓት ወገን እስካሁን በግልጽ የተባለ ነገር የለም። ይህ በእንዲህ እንዳለ የ የኢትዮጵያ መንግስት የተመድ የሰብአዊ መብት ባለሙያዎች ኮሚሽን ያወጣውን ሪፖርት አጣጥሏል። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ሰኞ ዕለት ባወጣው የመጀመሪያ ሪፖርት በ2013 ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቋል። በተለይ የኢትዮጵያን መንግስት ተጠያቂ ያደረገው ኮሚሽኑ የኢትዮ የኢትዮጵያ ፌዴራል መንግስትና አጋሮቹ በትግራይ ክልል የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል ብሎ ለማመን የሚያበቃ ምክንያት አለ የሚል ድምዳሜ ላይ ደርሻለሁ ብሏል። መንግስት በአየር ኃይልም ጭምር በትግራይ ክልል የበርካታ ሰላማዊ ሰዎችን ሕይወት የቀጠፈ ኢሰብአዊ ተግባር ፈጽሟል ሲልም ከሷል። ሌሎች በርካታ ወንጀሎችን በመዘርዘርም መንግስትን ተጠያቂ አድርጓል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት ባወጣው መግለጫ ታዲያ የኮሚሽኑ ሪፖርት ከዚህ ቀደም በኢሰመኮና በራሱ በተባበሩት መንግስታት ድርጅት በጥምረት በተካሄደው የምርመራ ውጤት ላይ መሰረት ማድረግ እንዳለበት በሰብአዊ መብቶች ምክር ቤት የተቀመጠውን መመሪያ ያላከበረ እንደሆነ ጠቁሟል። በተጨማሪም አባላቱ የሰብአዊ መብት ጥሰት ወደ ተፈጸመባቸው ቦታዎች እንዲጓዙ በመንግስት የተመቻቸውን እድል ሳይጠቀሙ በርቀት ያከናወኑት ምርመራ መሆኑን በመጥቀስ ተቀባይነት እንደሌለው አመልክቷል። ሪፖርቱ በኢትዮጵያ ያለውን ውጥረት የሚያባብስ እንደሆነም በመጥቀስ ኮሚ ኮሚሽነሮቹ ለሀገሪቱ የወደፊት ሰላምና እርቅ ግዴለሽ አቋም አላቸው በማለት ተችቷል። በሰሜኑ ግጭት ለተከሰቱ ኢሰብአዊ ተግባራት ተጠያቂነትን ለማስፈን በሚል በመንግስት የተቋቋመው የሚኒስትሮች ግብረ ኃይልም ዛሬ በሰጠው መግለጫ መንግስት ኮሚሽኑ ያዘጋጀው ሪፖርት ለሰብአዊ መብት ከመቆርቆር የመነጨ ሳይሆን ሌላ የፖለቲካ አጀንዳ ያነገበ ነው ብሎ እንደሚያምን ገልጿል። ሪፖርቱን በማስመልከት የህወሓት ቃል አቀባይ አቶ ጌታቸው ረዳ በሰጡት ምላሽ ይህንን ስንጠብቅ ነበር እንደነበር የቆየ ነው ማለታቸውን ኤፍፒ ዘግቧል። የተመድ የሰብአዊ መብቶች ምክር ቤት የባለሙያዎቹ ኮሚሽን ባወጣው ሪፖርት ላይ ለመወያየት ለነገ ስብሰባ ጠርቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ